ሰማያዊ ፓርቲ በኢትዮጵያ የተጀመረው የለውጥ ሂደት በዞንና በወረዳ ደረጃ አልወረደም ብለዋል። ሰላምን በማናጋት የመንግስትና የገዢው ፓርቲ ባለስልጣናት የነበሩና ዛሬም በስልጣን ላይ የሚገኙ ሰዎች ዋነኞቹ ተዋናዮች ናቸው ሲልም ፓርቲው ከሷል። የመንግስት ሕግ የማስከበር ስራ እንዲጠናከርና ሕዝቡም እንዲተባበርም ጥሪ አቅርበዋል። መለስካቸው አመሀ ዝርዝሩን ይዘዋል። ሰማያዊ ፓርቲ ዛሬ ረፈዱ ላይ በጠራው ጋዜጣዊ መግለጫ ያሰራጨው ጽሑፍ በሀገሪቱ የሰላምና የጸጥታ ሁኔታ ያተኮረ ነው። ገና ከርዕሱ እንደሚታየው አገርን እንደ አገር ለማስቀጠልና የለውጡን ሂደት አስተማማኝ ለማድረግ ለሰላምና መረጋጋት ዘብ ልንቆም ይገባል የሚለው ኃይለ ቃል ፓርቲው እየተካሄደ ነው የሚለው ለውጥ እንዳይቋረጥና የሀገሪቱ ምለውን አደገኛ አጣብቂኝ ውስጥ እንዳይገባ ያለውን ስጋት የሚያመለክት ይመስላል። ፓርቲው ይህ ስጋቱ የመነጨው እንዲሁ ከተባራሪ ወሬ ወይንም በተለያዩ መገናኛ ብዙሃን አውታሮች ከሚሰራጭ ዜና ብቻ እንዳልሆነም በጽሁፉ መግለጫው ላይ ተመልክቷል። የፓርቲው መሪዎች በሀገሪቱ በተለያዩ ዞኖች ወይም ቀጠናዎች ተዘዋውረው ባስተዋሉት መሠረት ፓርቲው ያለውን ሁኔታ ለመገምገም እንዳስቻለው የሚጠቁም ነው። የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበበ አካሉ መግለጫውን በንባብ አሰምተው ነበር። ላለፉት ሰላሳ ቀናት የፓርቲያችን ከፍተኛ አመራሮች ከአስራ አምስት በላይ በሚሆኑ ዞኖች ባደረጉት እንቅስቃሴ እነዚህን ችግሮች መታዘብ ችለዋል። አመራሮቹም በየደረጃው ከሚገኙ የፓርቲያችን መዋቅሮችና ከዞንና ከወረዳ ባለስልጣናት ጋር መገናኘት የቻሉ ሲሆን የለውጡ ሂደት እስከ ወረዳና ቀበሌ መዋቅር አለመውረዱንና ከመቼውም ጊዜ በላይ ህዝቡ ከፍተኛ የለውጥ ፍላጎትና ጉጉት ላይ መሆኑን መገንዘብ ችለዋል። ለውጡን ተቋማዊ ለማድረግ ውይይቶች የተጀመሩ ቢሆንም አገሪቱ ሰላምና መረጋጋት ካልሰፈነባት የምንሻው ስርዓት ለመገንባትም ሆነ ለውጡን ለማስቀጠል አዳጋች መሆኑ አይቀሬ ነው። ፓርቲው በአሁኑ ወቅት አገሪቱን ክፉኛ ጉዳት ላይ ሊጠላት ይችላል ብሎ የሚያስበውም ሙስና ነው። ከዚህ በተረፈ ደግሞ በመላ ሀገሪቱ እየተስተዋለ ነው ያለው የህገ ወጥ ገንዘብ ዝውውር የሀገሪቱን ሰላም ከማደፍረስ አንጻር የሚያሳድረው አሉታዊ ተጽዕኖ የከፋ መሆኑንም የአደባባይ እውቀት ነው ብሏል። እነዚህን ህገ ወጥ ድርጊቶች መንግሥት በፌዴራል ደረጃ እየወሰደ ነው ያለውን እርምጃ አጠናክሮና በፍጥነትም በመላ ሀገሪቱ እንዲያከናውን ጥሪ ያደርጋል። ሰላምን በማደፍረስና የተለያዩ ህገ ወጥ ተግባራትን በመፈጸም ረገድ ፓርቲው የሚከሰውን በግልጽ አስቀምጠዋል። ከየትኛውም ወገን ይልቅ በመንግስትና በገዥው ፓርቲ የስልጣን እርከን ላይ የነበሩና የሚገኙ አካላት የህዝብን ሰላም ከማናጋት አንጻር የአንበሳውን ድርሻ መያዛቸው በግልጽ የተስተዋለ ነው። የፌዴራልና የክልል አስተዳደሮችም እነዚህን ግለሰቦች ህግ ፊት ለማቅረብ በጋራ እየሰሩ ቢሆንም እርምጃው በተገቢ ሁኔታ የፈጠነ ባለመሆኑ ችግሮች ሲዛመቱ እየተስተዋለ ነው። ከዚህ አንጻር መንግስትና ገዢው ፓርቲ የየራሳቸውን መዋቅሮች እየፈተሹ አፋጣኝ እርምጃ የሱ ዘንድ እንጠይቃለን። ፓርቲው ሀገራዊ ሰላምን በማስፈን ተጀምሯል ያለውን አዎንታዊ ለውጥ እንዲቀጥል በማድረግ የሀገርን ህልውና ለማረጋገጥ ኃላፊነቱን ለመንግሥት ብቻ አልተወም መላው የኢትዮጵያ ህዝብ በዚህ ሊረባረብ ግዴታው ነው ሲል ጥሪ አቅርበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።